ህገወጥ የሰዎች ዝውውር ይሻል ቢባል እየባሰ የተሻለ ኑሮ ፍለጋ ወደ አውሮፓና አሜሪካ ለመሻገር ሲባል ሳይሻገሩ አውሬ አሳ እንዲያም ሲል የሰው አውሬዎች የተለያዩ የሰውነት ብልታቸውን በመሸጥ ለጆሮ የሚሰቀጥጥ ግፍ እንደሚደርስባቸው ይደመጣል። ይህንን ለመከላከል ለአገር አቀፍ ንቅናቄ ለማስጀመር ያለመ ነው በሼራተን አዲስ የተካሄደው ስብሰባ። አቶ ዘሪሁን የሽጥላ በፌዴራል ሰራተኛና ማህበራዊ ጉዳይ ሚኒስቴር የህገ ወጥ የሰራተኛ ምልመላ መከላከያ ቡድን መሪና የጥናታዊ ጽሁፍ አቅራቢ ለዲደብልዩ ተከታዩን ተጨማሪ ማብራሪያ ሰጥተዋል። ዜጎች ወደ አውሮፓ እና ሰሜን አሜሪካ በሚደረጉ ጉዞዎች ላይ ሰባት ሺህ አሜሪካን ዶላር በአማካኝ ሊያወጡ እንደሚችሉ መረጃዎች የሚያሳዩበት ሁኔታ እንዳለ፣ ወደ አፍሪካና ወደ እስያ የሚደረጉ ጉዞዎች ላይ ወደ አራት ሺህ አሜሪካን ዶላር በአማካኝ እንደሚያወጡ በተለይ በዚህ በደቡብ መውጫ በኩል በሞያሌ በኩል ተደርጎ ወደ ኬንያ፣ ታንዛኒያ ከዛም ደቡብ አፍሪካ የሚገቡበትን መስመር ላይ ከመቶ ሀምሳ ሺህ እስከ ሁለት መቶ ሀምሳ ሺህ ብር ድረስ እንደሚያወጡ ወደ መካከለኛው ምስራቅ አረብ ሀገሮች ደግሞ ለመሄድ በአማካኝ ወደ ስድስት መቶ የአሜሪካን ዶላር እንደሚያወጡ የተመለከትበት አግባብ ነው ያለው እና በዚህ ሁኔታ ስናስብ ከኢኮኖሚ ጋር ብር ሳይሆን ከአመለካከል ከባህሪ ለውጥ ማምጣር ጋር በሀገር ውስጥ ተርሶ ለመለወጥ ከሚኖር ያስተካከል ችግር ጋር አንድ ያገል ለማስሞክራል ስለ ህገ ወጥ የሰዎች ዝውውር ሲነሳ መንግስት ሁሌም ጣቱን የሚቀስረው ወደ ህገ ወጥ የሚላቸው ደላሎች ነው። እነዚህ ከሀገሪቱ ጫፍ እስከ ጫፍ መረብ ዘርግተው የሚንቀሳቀሱ ደላሎች እውነት ከመንግስት እይታ ውጭ ሆነው ነው ወይስ? የሚል ጥያቄ በብዙዎች ዘንድ ያነጋግራል። ይህን የጠየቅናቸው አቶ ዘሪሁን ተከታዩን ብለዋል። ችግሮች ውስጥም ብለን ያሰብነው በየደረጃው ያለው አመራር የሰጠው ትኩረት ከችግሩ ስፋት ጋር የሚመጣጠን አይደለም ብለን ያልነው አንዱ የፖለቲካ ቁርጠኝነት ማለት ነው። በሌላኛው መልኩ ስታስበው ማለት ነው። ስለዚህ ቀደም አሁን አንተን ስታነሳ እንደነበረው እነኝህ ልጆች ከሰፈራቸው ከቀያቸው፣ ከመንደራቸው ተነስተው ለምሳሌ ስታነሳ በነበረው በአፋር ክልል አድርገው በጋላፊ በኩል ወደ ጅቡቲ የሚሄዱበትን መስመር እነኝህ ልጆች ከቤታቸው ተነስተው እዛ እስከሚደርሱ ጊዜ ድረስ በየደረጃው እኮ ያሉ የአስተዳደር ኃላፊዎች፣ የሚመለከታቸው ሰዎች እያያቸዋል እኳ። ስለዚህ እነኝህ ልጆች ለመደበኛ ስራ የሚጓጓዙ ሰዎች እና ለእንደዚህ አይነት የሚጓጓዙ ሰዎች በአንድም በሌላ መልኩም የሚለያዩባቸው ብዙ ነገሮች አሉ። ምክንያቱም በተመሳሳይ የእድሜ ክልል፣ በተመሳሳይ የልብስና የእቃ አያያዝ የሚያደርጉት የጉዞ ዝግጅታቸው ብዙ ጊዜ ያስታውቃል እውነት ለመናገር ከሆነ። ስለዚህ እነኚህን ለይቶ በቁርጠኝነት ውሳኔ ወስኖ እንዳይሄዱ የማድረግ እና ኔትወርኩን የመበጣጣት ቁርጠኝነት ክፍተት አለ ብለን እኮ እኛም አንስተን ያቀረብነው ነገር እና በዛ ልክ መሰረት እንደ መፍትሄ አቅጣጫም ስናስቀምጥ የመንግስት የፖለቲካ ቁርጠኝነት መኖር አለበት ብለን ያስቀምጥ ነው አካሄድ ስለሆነ እውነት ነው። በዛ መልኩ መታየት ይችላሉ ብዬ ፐርሰናሊ በዛ አስባለሁ። ሕገ ወጥ የሰዎች ዝውውርን ለመቅረፍ ይህ ሀገራዊ ንቅናቄ ከዘመቻ በዘለለ በእቅድና በክልሎች መካከል በመናበብ ለመስራት መታቀድንም አቶ ዘሪሁን አክሏል። ለዲ ደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም